ትምህርት ተማሪዎች በቅርቡ በከፍተኛ ትምህርት ተማሪዎችና የሱስ አማጭ ነገሮችን አጠቃቀም ላይ በተደረገ አንድ ጥናት እንደሚያሳየው የከፍተኛ ትምህርት ተማሪዎች ውስጥ 73 ነጥብ 7 የሚሆኑት ቢያንስ አንድ እንኳን ጫትን የመሳሰሉ ሱስ አማጭ ነገሮችን መጠቀማቸው ነው። አንዱ እስከ አንድ ወር ድረስ ትቼ ነበረ ያን ሶስት ማለት ያው ወደ ቤተክርስቲያን እየልኩኝ እንትን ብዬ ነበረ ግን ያው አልቻልኩም። በሱስ አማጭ ነገሮች መጽሐፍ ከጻፉ ባለሙያ እንዲሁም ደግሞ ከወጣቶች ጋር በምሽቱ ውይይት ይኖረናል። እነሱን የተመለከተ ዘገባ አሰናደናል። ይሁን እንጂ የምሽቱን አብይ ክፍል ደግሞ የሚወስደው በደቡብ አፍሪካ የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን ሁኔታ በተመለከተ በዛ እንቅስቃሴ ከሚያደርግ ማህበር ጋር የምናደርገው ውይይት ነው፤ የምሽቱን አብይ ክፍል ይይዛል ይሄ ውይይታችን። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? የአርብ ምሽት ሰኔ 10 2014 ዓ ም የጋቢና ቤ መሰናደውን እየመራው ኤደን ገረመው አብሬያችሁ ዘልቃለሁ ንጉሱ ታምሬ የምስልና ድምፅ ምህንድስናውን ይከውንልናል የአሜሪካ ድምፅ ባለሙያዎች ስቱዲዮ ባለሙያዎችም በሌሎች ነገሮች ያግዙናል አሁን ወደ ውይይቱ እንሻገር ኢትዮጵያውያን ባህር ተሻግረው በብዛት ከሚጓዙባቸው ሀገራት መካከል አንዷ ደቡብ አፍሪካ ናት። የተባበሩት መንግስታት ድርጅት የስነ ህዝብ ክፍል መዛግብት በ2020 በጎርጎሮሳውያኑ ዘመን ባወጣው የዓለም አቀፍ ፍልሰት መግለጫ ላይ በሀገሪቱ ውስጥ ያሉ መዝገብ የሚያውቃቸው ኢትዮጵያውያን ከአርባ ሺ በላይ እንደሆኑ ይገልጻል። ይሁንና ይሄ ቁጥር ከዚህ በላይም ሊያቅብ እንደሚችል ጠቋሚ ነገሮች አሉ። ለመሆኑ በዚያ የሚኖሩ ኢትዮጵያውያን ህይወት ምን አይነት መልክ አለው? ኢትዮጵያውያን እንዲሁም ደግሞ ኤርትራውያን ህይወት ምን አይነት መልክ አለው? የሚያጋጥሟቸው ችግሮችና መፍትሄዎቻቸው ውስጥ ምንድን ናቸው? እኚህና ተያዥ ጉዳዮችን ለመወያየት በደቡብ አፍሪካ ፕሪቶሪያ ከተማ የሀበሻ ማህበረሰብ ኢትዮጵያውያንና የኤርትራውያን ማህበረሰብ ሰብሳቢ የሆኑትን አቶ እስከዳር መልሰውን በቀጥታ የስልክ መስመር ላይ አግኝተናቸዋል። አቶ እስከዳር ጤና ስጥልኝ እንደምናምሸ። ጤና ስጥልኝ አቶ እስከዳር ጥሪያችን አክብረ ስለተገኘ ለዚህ ውይይት ስለተገኘ እጅግ አብዝቼ አመሰግናለሁ። በአሜሪካ ድምፅ ስር በቀጥታ እንግዲህ ወደ ጥያቄዎቼ ነው የማመሩ። እንግዲህ እጅግ ብዙ ኢትዮጵያውያንና ኤርትራውያን ወጣቶች የተሻለ ህይወትን ፍለጋ ወደ ተለያዩ ሀገራት ይጓዛሉ። ከነዚህ ከሚጓዙባቸው ሀገራትና መዳረሻዎች መካከል ደግሞ የደቡብ አፍሪካ ከተሞች ጆሀንስበርግ፣ ፕሪቶሪያ የመሳሰሉት ዋናዎቹና ና ቀደምቶቹ ናቸው። በዚህ የተነሳም በነዚህ ሀገራት ውስጥ ሰፋ ያለ የሀበሻ ማህበረሰብ በዛ ይገኛል። እስቲ ለመገንዘብ ይረዳን ዘንድ እናንተ ወይም አንተ የወከልከው የሀበሻ ማህበረሰብ ምን አይነት እንቅስቃሴዎች አሉት? እንዴትስ ሊመሰረት ቻለ? አመሰግናለሁ እንግዳ አድርጋችሁ ስለጋበዛችኝ። እኔም ሀበሻ ኮሚኒቲ የተመሰረተው በሁለት ሺህ አስራ ሁለት ፈረንጆች አቆጣጠር ነው፣ የኢትዮጵያውያንና ኤርትራውያን በፕሪቶሪያ የሚኖሩ የቢዝነስ ማህበሩ ማለት ነው የነበረባቸውን የዕለት ተዕለት ችግር ለመቅረፍ ብለው የመስረቱት ነው። እነኛ ችግሮች ሁለት ነበሩ። አንደኛው እርስ በርስ የቢዝነስ ኮምፒቲሽን ነበረ። ሁለተኛው ደግሞ ከአሰሪዎቻቸው ወይም ከላንድ ሎርዳቸው፣ ለሩቻቸው፣ ከአካባቢዎቻቸው የሚደርስባቸውን ጫና ለመቅረፍ ተብሎ የተመሰረተ ማህበር ነው። በደስ በሚል ሁኔታ በተመሰረተ በ ሁለት አመት አንድ አመት ባልሞላ ጊዜ ውስጥ እነኛን ሁለቱንም ሰክሰስፉሊ አቺቭ ማድረግ ችሏል። ኮምፒቲሽኑንም አቮይድ ማድረግ እንዲሁም ደግሞ በኅብረታችን ከአከራዮቻችን ደግሞ ጫና ይፈጠር የነበረውን ነገር ማስቆም ችለን፣ እዚህ ሀገር ደግሞ ስንኖር እንዴት መኖር እንችላለን የሚለውን ሌላውን ስራ ደግሞ እየተራነት አሁን ነው ማለት ነው። እንግዲህ ውይይታችን አብዛኛውን የሚያተኩረው በዛ እናንተ ስለምታደርጉት እንቅስቃሴ እንዲሁም ስላለው ተግዳሮት እና ስላስመዘገቧችሁት ስኬት ነው። ግን ከዛ በፊት እንደው ለመገንዘብ ያህል ይረዳን ዘንድ አብዛኞቹ ስደተኞች ሀገር ጥለው ሲወጡ በህገወጥ መንገድ ወይም ደግሞ በተለያየ መንገድ በእግር ሁላ ተጉዞ ነው እዛ የሚደርሱት ና ከኢትዮጵያ ለመነሳት ምክንያት ወይም ከኤርትራም ለመነሳት ምክንያት የሆናቸው ነገሮች ምንድን ናቸው? እስቲ አጠር አድርገው ቢጠቅሱልን። ያ እንግዲህ በጣም ሰፊ ነው የሚሆነው። ምናልባት እንግዲህ ሁላችንም እንደምንገነዘበው እያንዳንዱ ሰው በትን ሲመርጥ አንደኛ የኢኮኖሚ ነጻነትን ፍለጋ ነው። ሁለተኛ ያለበት ሀገር የሰላም ማጣት ሊሆን ይችላል። እና ብዙ ተያያዥ ነገሮች ናቸው። ምናልባት ብንወስድ አሁን ያለንባት የሀገራችን ሁኔታ የፖለቲካው ሊሆን ይችላል። የፍርሃት መጨመር ሊሆን ይችላል እና በጣም ብዙ ተያያዥ የሆኑ ነገሮች ናቸው ማህበረሰባችን ከሀገሩ ሊሰደድ ፎርስ የሚያደርገው ማለት ነው እንግዲህ አጭሩ ለመግለጽ። እውነት ነው። ስደት የተጀመረው አሁን አይደለም። ላለፉት ሀያ አመታት ወይም ሰላሳ አመታት ካልተሳሳትኩኝ በመጀመሩ ይታወቃል። ባለፉት ጥቂት የማይባሉ አመታት ወይም አስር አመታት ውስጥ ልዩነት አለ ወይ? የህዝብ የሚመጣው ሰው መጨመር ወይም ደግሞ ወደ ደቡብ አፍሪካ የሚገቡበት የአገባባቸው ሁኔታ ህገወጥና ህጋዊ የሚለውን በተመለከተስ ልዩነት አለ ወይ? ያው የአገባቡ ሁኔታ በዘጠና ፐርሰንት በላይ ማለት ሙሉ በሙሉ ማለት በሚቻል ሁኔታ በህገ ወጥ መንገድ ነው። በኬንያ፣ በታንዛኒያ፣ በሞዛምቢክ እንዲሁም ዙምባቤ እያደረጉ የሚመጡት ማለት ነው እና ከፍተኛ የሆነ ጫበፊ እንደውም ደላሎቹ ያንን መንገድ የሚያመቻቹት ሰዎች መልካም ነገር ሰውን የሚያግዙ ነበሩ። አሁን ላይ ግን በጣም ከሚገባው በላይ በመሆናቸው ብዙ ወገኖቻችን መንገድ ላይ እየቀሩ ያሉበት ሁኔታ ነው ያለው። እንደዛም ሆኖ ግን የጭማሪ ግን በጣም ያሳያል ያለፉበት በሀገሪቱ ውስጥ በዛው በደቡብ አፍሪካ ማለት ነው ከሚኖሩ ከሌሎች ማህበረሰቦችና ስደተኞች ጋር ሲነጻጽር የኢትዮጵያና የኤርትራ ማህበረሰብ ህይወት ምን ይመስላል? በብዛትስ የተሰማሩባቸው የስራ መስኮች ምን አይነት ናቸው? እና እያጋጠሟቸው ያሉትስ ፈተናዎች ምንድን ናቸው? አብዛኛው አበሻው ማህበረሰብ የተሰማርቱ ያለበት ሴክተር የንግዱ ማህበረሰብ የንግድ ሴክተር ላይ ነው የልብስ ሸቀጣሸቀጥ እንዲሁም የሬስቶራንት ሴክተር ላይ ነው በብዛት። እና ደግሞ የተጠራው ደግሞ እነህ ሱቆች ላይ ተቀጥሮ የሚሰራ ነው። አንላይክ ሌሎቹ እንደ አጋጣሚ ሆኖ አበሻው ማህበረሰብ የልብሱና የሸቀጣሸቀጥ ውጭ እንደ ፓኪስታን አይነቶቹ ደግሞ ሴልፖን ነገር ላይ ናይጄሪያው ወደ መኪና መሸጥ ላይ እንደዚህ የተከፋፈለ የሚመስል አይነት የአሰራር ሁኔታ ነው ያለ። የሚገጥሟቸው ችግሮችም ያው በአብዛኛው የአበሻው ማህበረሰብ የሚገጥመው ችግር የመኖሪያ ፈቃድ የተመሰረተ ነው። መኖሪያ ፈቃድ ላይ ነው። አሳይለም ሲከር ነው በሙሉ ያለው። የተወሰኑትን ብቻ እንደ ሬፊጅ የተቀበሏቸው የተቀበሉት አለ አሳይለም ሲከሩ ግን በማሳደስም እንዲሁም ደግሞ አንዳንድ ሰርቪሶችን ለማግኘት ስፔሻሊ አሁን የባንክ አክሰስ ማግኘት አይቻልም፣ በአሳይለም ወረቀት ማለት ነው። ስለዚህ ቢዝነስ ላይ የተሰማራው ማህበረሰብ ከብር ጋር ስለሚንቀሳቀስ ኪሱ ስከቶ እንዲሁም ቤት ውስጥ ለማስቀመጥ ነው ካሹን የሚንቀሳቀሰው እና ያ ደግሞ ለወንጀለኞቹ እንጂ ታርጌት ያደረገዋል ኤኒታይ ማበሻው ሲያልፍ በኪሱ ገንዘብ እንዳለ ስለሚያውቁ ያጠቁታል ማለት ነው። እና ዘርፊያው የመኖሪያ ፈቃድ ወረቀት ችግሩ ከአሉት ሰፊ ችግሮች ውስጥ ዋነኛውን የሚይዙት ናቸው። እንግዲህ በደቡብ አፍሪካ በተለያዩ ጊዜያቶች ዜኖፎቢያ የተሰኘው ወይም ደግሞ የመጤዎችን ከሀገር ውጭ የመጡ ሰዎችን የመፍራት ስጋት በመፈጠሩ በተለያየ ጊዜ በእንደዚህ አይነት በስደት የገቡ ማህበረሰቦች ላይ ኢትዮጵያውያንና ኤርትራውያንን ጨምሮ የያዟቸው የንግድ ስራዎች ላይ ጥቃት ሲፈጸም በተደጋጋሚ አይተናል። ከዚህ አኳያ የእናንተ ማህበር አሁን ምን አይነት አላማዎችን ይዞ ነው እየተንቀሳቀሰ ያለው? ምንስ እየሰራችሁ ነው? ያው እንዳልሽው ነው። ይሄ መጤ ጠል የሚለው አስተሳሰብ በብዙዎች ውስጥ ሰርጾ፣ እንደውም ስራችንን ወሰዱብን ኑሯችንን አከበዱብን እንዲሁም ደግሞ ህገወጥ የሆኑት ስደተኞች እዚህ ሀገር ላይ ዝርፊያን፣ ወንጀልን በጣም እንዲሰፋ አድርገዋል የሚሉ አንዳንድ ቁጥራቸው ትንሽ የማይባል ወጣቶች እንደ ሙቭመንት ጀምረውም ነበር። አሁን በቅርብ ጊዜ እንደውም ኦፕሬሽን ጉዱላ የሚባል ከጆሀንስ በርግ አካባቢ ያለ አንድ ሎኬሽን ላይ ሶዌቶ ከሚባል ቦታ ላይ ተነስቶ ነበር። በጣም ብዙ ወገኖቻችንን ከስራ ወደ ማፈናቀል ደረጃ ደርሶ ነበር። ስራችንን ወስደዋል፣ አንደኛ ህገወጥ የሆኑት ወንጀል ላይ እየተሰማሩ እኛ ሴፍ እንዳንሆን አድርጎናል የሚል ሙቭመንት ጀምረው ከባድ ኪሳራ አድርሰዋል። በዛ ነገር ላይ እንግዲህ ሀበሻ ኮሚኒቲ እንደነበርኩሽ ከመጀመሪያው ጀምሮ ከተነሱበት አላማ ራሱን አመን ላይ ውስጣችን የነበረውን ችግር ከፈታን በኋላ ከአለው ማህበረሰብ ጋር እንዴት ነው መኖር የሚችለው? ማህበራችን ማህበረሰባችን እዚህ ያለው አበሻው ከደቡብ አፍሪካው ጋር እንዴት መኖር ይችላል? አሁን እዚህ መጥተን ጥሩ ስራ እየሰራን ተለውጠን ገንዘብ ወደ ሀገራችን ብቻ የምንልክ አይነት ነገር ሳይሆን እዚህ የሰራነው ለእነሱም ለሚያስልግ ፕሮጀክት ላይ እንደምንሳተፍ ለማሳየት ከጸጥታ አካላቶች ጋር ፖሊስ አለ። የዚህ ሀገር አፍሪካ ፖሊስ የተለያዩ ፕሮጀክቶች አሏቸው። እነኛ ፕሮጀክቶች ላይ የቢዝነስ ማህበረሰብ እንደመሆናችን ገንዘባችን ለማህበረሰቡ ትልቅ እያደረግን ኢንቨስት እያደረግን ለትምህርት ቤት ዩኒፎርሞች በመስጠት አንዳንድ ቦታዎች ላይ ደግሞ ተቸገሩ ምግብ በማቀረብ እንደዚህ ለማህበረሰቡ ውስጥ እየታየም እኛ እንደነሱ አብረናቸው ኢንቴግሬት አድርገን ለመኖር የምንጠር ሶሳይቲዎች መሆናችንን ለማሳየት እየጣርን ነው ያለን። ውስጥ አሁን ማለት ነው። መልካም ነው፣ ምክንያቱም ይሄ እንግዲህ ብዙ ጊዜ ሰዎች በሚሄዱበት ሀገር ላይ ጠቃሚ መሆንን እንጂ ተዋህዶ ከማህበረሰቡ ጋር የመኖር ወይም ደግሞ የማህበረሰቡን ባህል የማሳወቅ የራስንም የማሳወቅ ነገር አይፈጠርም እና የያዛችሁት መስመር መልካም ይመስለኛል። ከዛ በተረፈ ግን ይሄ አሁን የጀመራችሁት ሁኔታ ምን ያህል ተቀባይነት አግኝቷል? እንግዲህ ያው እንደ ሱሽ የአበሻ ኮሚኒቲ በፕሪቶሪያ ነው፣ ውስን የሆነ እንቅስቃሴ ነው እናደርገው ፕሪቶሪያ ላይ ብቻ ማለት ነው። ፕሪቶሪያና ዙሪያው በተስፉለን ማለት ይችላሉ። በተወሰነ መንገድ ለእንደ አብነት ብጠቅስልሽ፣ በጁላይ አንሬስት ነበረ የዚህ ሀገር የቀድሞ ፕሬዚዳንቱን በተመለከተ እስር ላይ ሲውሉ እነሱ ደጋፊ የእሱ ደጋፊዎች ከፍተኛ የሆነ ሪዮት አስነስተው ነበር። ረብሻ ነበር፣ ወደ ኳዙሉ ናታል ረብሻ ነበር፣ ከፍተኛ ረብሻ ነበር። በዛም የተነሳ በጣም ብዙ ንብረቶች ወደል ወደ ኳዙሉ ናታል እዚሁ እኛ አካባቢ እንኳን ወደ መቶ ሃምሳ የሚሆኑ ሰዎች ወድመዋል። ኤምቢሳ የሚባል አካባቢ፣ እንዲሁም አሚሎዱ የሚባል አካባቢ ብዙ ወገኖቻችን ተጎድተውብናል። ወደ ፕሪቶሪያ ላይ ሲመጣ ግን ያ ነገር ከመፈጠሩ በፊት ከሚመለከታቸው የጸጥታ አካላቶች ጋር በመሆን እና ሕግ የራሳችንን ጠበቃዎች አርምድ የሆኑ ጠበቃዎች በመቅጠር ሙሉ በሙሉ የማራ ባስታድ የሚባል ነው የኛ የቢዝነስ ኤሪያችን፣ እንዲሁም ሲቪዲዩ ላይ ያንን ኤሪያ ሙሉ በሙሉ አስጠብቀን ምንም አይነት አደጋ ሳይከሰት የጸጥታ አካላቶችን ድጋፍ ፕሮቴክትድ መሆን ይችለናል። እንዲሁም ደግሞ አድሪጅል የሚባል ቦታ ላይ ማህበረሰቡ ራሱ እዛ አካባቢ ያለው ሀበሻው ማህበረሰብ ከህብረተሰቡ ጋር ባለው መልካም ሪሌሽንሽፕ ሌሎች ወጣቶች ተነስተው እንዝረፍ በሚሉ ሰዓት ኖ ብለው ህብረተሰቡ ራሱ ሞሎችን ጋር ሲያደርግ የነበረበት ሁኔታ ውስጥ አይተናል። አለት ነው። እነ እንግዲህ ያው እንደ አብነት መጠቀስ የሚችሉ ህብረተሰቡ ጋር የተፈጠረው መልካም ግንኙነት ያመጡ ውጤቶች ናቸው። መልካም። በአጠቃላይ የሀበሻው ማህበረሰብ በደቡብ አፍሪካ ያለበትን ሁኔታ ለማስተካከል ቅድም የጠቀሷቸውን እርሶ የጠቀሷቸው የመኖሪያ ፈቃድ፣ የጥገኝነት ጥያቄ፣ የአገልግሎትን ማግኘት ከተቋማት እንደ ባንክ ካሉ ተቋማት አገልግሎትን ማግኘትም እንዲስተካከል ያለበት ሁኔታ እንዲስተካከል በየዕለቱ ከሚያጋጥሟቸው ፈተናዎች እንዲላቀቁ መደረግ አለበት ይላሉ። ከሁሉም ባለ ባለድርሻ አካላት ያው ልክ እንዳልሽው እንግዲህ ያው ይሄ የአንድ ኮሚኒቲ ስራ ብቻ ላይሆን ይችላል። ሁሉም ባለ ባለድርሻ አካላቶች ኢንቮልቭ ሊያደርጉበት የሚገባና መቀረፍ ያለበት ነው። ዋነኛው ችግር ግን እንደጠቀሽው አንቺም የመኖሪያ ፈቃዱ የፖሊሲ አፈቃቀል ችግር ነው። የዚህ ሀገር ፖሊሲ ላይ ተቀምጧል። አንድ ስደተኛ ከተወሰነ ጊዜ በኋላ ወረቀቱ አፕግሬድ እንዲያደርግ የሚል ማለት ነው። ግን በየቦታው ላይ ግን ቻሌንጅ ሲገጥመን ነው የምናየው። አሁን ትምህርት ቤት ፋሚልጆቻችን ማስመዝገብ ላይ ችግር አለብን። በጣም በጥሩ መንገድ ሰርቭ ያደረጉን የነበረው ሴክተር በህክምና ላይ ነበር። አሁን እሱንም ገንዘብ እንድታመጡ የሚል እህቶቻችን ሆስፒታል ሲወልዱ ልጆቻቸውን ይዘው እንዳይወጡ ገንዘብ መክፈል አለባቸው፣ እየተደረጉ ያሉበት ሁኔታ አለ። ልጆቻችን አስራሁለተኛ ክፍል ማትሪክ ለመቀመጥ አይዲ አይኑራቸው ይቀርና ብዙ ይንገላታሉ። ዩኒቨርሲቲን ገብተው በውጭ ከዩኒቨርሲቲን ተጨረሱ በኋላ እንዲሁ የመኖሪያ ፈቃድ ባለመኖር የተነሳ ወደ የሚፈልጉትን የተመረቁበትን ስራ እንዳያገኙ ሆነዋል እና ለእኚህ ተያያዥ የሚሆኑት ሁሉ የሚሄደው ወደ አንድ የመንግስት የአሰራር ሂደት የዲፓርትመንት ኮማፍር አሰራሩን ማስተካከል ተቻለ። ያንን ደግሞ ማድረግ የሚቻለው በምንድን ነው? የዩኤንኤች ሳር በተደጋጋሚ ስብሰባ አድርጋለን። ወስ ሂውማን ራይት እንዲሁ እንዲያግዙን እናደርጋለን። አሁን የጠቀሱሎች ችግሮች ሲከሰቱ ቀጥታ ይዘናቸው የምንሄደው ወደ ለዩኤንኤች ሳር ወይ ለወስ ሂውማን ራይት ይዘናቸው እየሄድን የጽህፈት ቤታችን በኩል እገዛ እንዲያገኙ የምናደርግበት ሁኔታ አለ። ግን ስር ነቀል ለውጥ እንዲመጣ የመንግስት ፖሊሲ ተሻሽሎ ወይነት የልርስ ወይ ማራይትና ወይነት ከፍተኛ የሆነ ጫና ፈጥረው ስደተኛው በሚገባው መንገድ ወረቀቱን ማግኘት ሲችል ወንጀሉን መቀነስ ይቻላል፣ በአግባቡን መኖር እንችላለን የሚል ተስፋ አለን። በዛ ያለውን የኢትዮጵያ ኤምባሲስ ምን ያህል ቆንስላም ከሆነ ምን ያህል ያገዛችኋል? ከዚህ በተጨማሪም ደግሞ እንደው ለማጠቃለል ያህል አብረው አያይዘው ቢመልሱልኝ ደስ የሚለኝ ነገር ይህንን በኢትዮጵያ ቅድም ያነሳነው ነገር አለ። የተሻለ ህይወት ፍለጋ ነው ስደቱ ወይም ደግሞ በስራ አጥነት ምክንያት ነው ፍልሰቱም ያለው እና ከዚህ በመነሳት ምን መደረግ አለበት፣ ከምንጩ ችግሩን ከምንጩ ለማድረግ ምን መደረግ አለበት ይላሉ ያው እንግዲህ ኤምባሲ በኩል ብዙ እኛ እንዳነገርኩሽ የሁለት ሀገራት ዜጎች እንደመሆናችን መጠን ከሃይማኖት፣ ከዘር፣ ከፖለቲካ ከመሳሰሉ ነገሮች ያው ምንም አይነት ንክኪ ስለሌለን ብዙ ኢንቮልቭ አናደርግም። ግን ላልሽ ነገር አሁን ይሄ በህገ ወጥ የሚመጡትንም ሰዎች በማስቆም አንጻር እንደው መናገር የመፈልገው ምንድን ነው ያው ብዙዎች እዚህ ከደረሱ በኋላ ሲነግሩን ብዙ እህት ወንድሞቻችን ባለፈውም ዜና ላይ እንዲ ተነግሮ ነበረ። በኮንቴነር ውስጥ በቦቴ ውስጥ ታፍነው አየራትተው ሞተው የተገኙበት ሁኔታ አለ። በጣም እንግልት በሽታውም አለ እና ህብረተሰባችን ያውቅ የሚገባው ነገር ምንድን ነው ኢዚሊ ሁሉ መንገድ ሁሉ ነገር አልጋ ባልጋ እንዳልሆነ፣ እዛው በሀገራችን ያሉትን ሁኔታዎች ተጠቅመን የተሻለ ህይወት ለመፍጠር ብንጥር እንዲሁም ደግሞ በተለያዩ ሀገራት አጉራት ያለን ሀበሾች ሀገራችን ላይ የተቻለ ኦፖርቹኒቲ ክሬት በማድረግ ወጣቱ ውጪውን እንዳስብ ማድረግ የሚችል እንዲሁም ደግሞ የመንግስት አካላቶች እንግዲህ ያው ፓስፖርትን ከመስጠት አንፃር ጀምሮ ለወጣቶች ላይ ሪስትሪክሽን ማድረግ የሚቻል ቢሆን ያ ነገር የሚያግዝ ይመስለኛል። ሌላው ደግሞ እዚህ እኛ ጋር የተለያዩ የሚዲያ ተቋማት አሉ። የእኛ ሰው ሚዲያ የሚባል አለ፣ የዩናይትድ ሚዲያ ሀውስ አለ። እንዲሁም ደግሞ የኢትዮ ሳውዝ ሚዲያ የሚባሉ አሉ። እነሱ የተለያየ ጊዜ ህብረተሰቡን አዌር የማድረግ ስራ ይሰራሉ። ያን ነገር አጠናክረን መስራት ከተቻለ በተወሰነ መንገድ መቀነስ የምንችል ይመስለኛል ብዬ አምናለሁ። ጥያቄሽን ከመለሱ? አዎ በትክክል ተመልሷል። እጅግ አብዝቼ ነው የማመሰግነው። አቶ እስከዳር መልሰው፣ በደቡብ አፍሪካ ፕሪቶሪያ የሀበሻ ማህበረሰብ ሰብሳቢ፣ ከአሜሪካ ድምጽ ጋር ለነበረት ቆይታ ጥሪያችንን አክብረው ስለተገኙ እናመሰግናለን። በተከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶ ነው። የመጀመሪያውና አብይ ክፍሉን የያዘው ውይይታችንን ፈጽመን ወደ ሁለተኛው እንቀጥላለን። ወጣትነትን ከሚፈትኑ ችግሮች መካከል አንዱ ሱሰኝነት ነው። በተለያዩ መልኮች የሚገለጸው ሱሰኝነት ከወጣቶች ባሻገር ታዳጊዎችም ጭምር ሲዘፈቁበት እየታየ ነው። አንድ መንግስታዊ ያልሆነ ድርጅት ግን ሱሰኝነትን ከኢትዮጵያ ለማጥፋት እንቀሳቀሳለው ብሏል። የድርጅቱ መስራች ዶክተር ጃ ራ ይሰኛሉ። በሱሰኝነት ዙሪያ የተለያዩ መጽሀፍትን ያሳተሙ ሲሆን ሕዝባዊና መንግስታዊ አደረጃጀቶችን ተጠቅመው ሀገር አቀፍ ጸረ ሱሰኝነት ንቅናቄ ለማካሄድ በመላው ሀገሪቱ ሚሊዮኖችን ከሱስ ነጻ የማድረግ ውጥን አላቸው። አዲስ ቸኮል እሳቸውን አነጋግሮ ተከታዩን ዘገባ አድርሷል። በአሁኑ ወቅት በቀዳሚነት ከሚጠቀሱ የወጣቶች ችግሮች አንዱ የሱስ ተጋላጭነት ነው። ወጣት የፍሬም ብሩ ተወልዶ ያደገው አዲስ አበባ ኳስ ሜዳ አካባቢ ሲሆን ወጣትነቱ ግን በተለያዩ ሱሶች የተተበተበ ነው። እኔ ጫት ሲጃራና መጠጥ ሶስቱ ናቸው። አቅም በላይና እንደገና ደግሞ ጊዜ እንደ ማሳለፊያ ነው ያው ከኢኮኖሚም ከምንም ባዶ ነው የሚያረገው በዚህ ላይ ስራ ከሌለ ደግሞ ለማድረግ ትሯሯጣለ የሌለ ነገር ትገባ ደሳለኝ ደሳለኛ አብርሃምም ልጅነቱን በሀገር ሶማሊያ እና በድንበር ከተማዋ አይሻ ያሳለፈ፣ አሁን ግን ሮንድ ሬዷ ላይ ያደረገ ወጣት ነው። እሱም እንዲሁ የተለያዩ ሱሶች ሰለባ ነው። ጫትና ሲጋራ፣ መጠጥ አንድ እስከ አንድ ወር ድረስ ትቼ ነበረ። ያንን ሱስ ማለት ያው ወደ ቤተክርስቲያን እየሄድኩኝ እንትን ብዬ ነበረ፣ ግን ያው አልቻልኩም። ይህ መሰሉ ችግር ሀገር አቀፍ መልክ ያለው ነው የሚሉት ዶክተር ጃራ ሰማ፣ ለዚህም ሀገር አቀፍ ምላሽ እንዲሰጥ እየሰራው ነው ይላሉ። ኢትዮ ከሱስ የነጻ ትውልድ የተባለ ድርጅት መስርተው እየተንቀሳቀሱ ናቸው። ጃራሰማ እባላለሁ። ኢትዮ ከሱስ የነጻ ትውልድ በጎ አድራጎት መስራች። አላማው ሰዎች ወደ ሱስ እንዳይገቡ፣ ገብተው ከሆነ ከሱስ ውስጥ እንዲወጡ፣ ወጥተው ከሆነ እንዳይመለሱበት የሚያደርግ ነው። ሙሉ በሙሉ ግቡ ኢትዮጵያ ከሱስ ትነጻለች ቱሎ ከሱፊ ይነጣ ከዚ ነሳ ትውልድ በኢትዮጵያ ይመጣል። ይሄ ራዕይን እየተንቀሳቀስኩ ነው። ዋናው ስራው አሁን እንደነገርኩ ሰዎች ወደ ሱስ እንዳይገቡ ነው። የገቡትም መውጣት አለባቸው። የወጡትም ዳግም እንዳይመለሱበት ስራዎች መሰራት አለባቸው ብዬ ብሎ የሚሰራ ኢኒሼቲቭ እና በጎ አድራጎት ነው ማለት ነው። ይህም የመሰለ ሰፊ እቅድ ይዘው የተነሱ ዶክተር ጃራ አላማቸውን ለማሳካት ሶስት መንገዶችን እንደሚጠቀሙ ይገልጻሉ። ሶስት አይነት አካሄዶች ይጠይቃል ይሄ። አንደኛ መከላከሉ ላይ መስራት ይፈልጋል። መከላከል ደግሞ ሲሰራ ግንዛቤ ማስጨበት፣ መድረኮችን ዛሬ እንዳየው መጠቀም፣ ባለድርሻ አካላትን መቀስቀስ መነቅነቅና ማስተባበር ይጠይቃል። ይህ በብዙ መልኩ ነው የምንሰራ። በሚዲያ እንሰራለን፣ በሶሻል ሚዲያ ከእናንተ ጋር እንዲህ እንሰራለን፣ ከመድረኮች እንጠቀማለን፣ ስልጠናዎች እንሰጣለን። የተለያየ አካሄዶች፣ ወጣቶችን እናሳትፋለን። ከሱስ የወጡ ልጆችን መልሶ ደግሞ እንዲያሰለጥኑ ራሳቸውን በተግባር ገልጾ እኔ እንደዚህ ነበርኩ እያሉ ሞዴል እንዲሆኑ ያን በማድረግ የሚቀጥል የግንዛቤ ማስጨበጫ ማዕቀፍ የመከላከሉ ፓርት ይከፈል ማለት ነው። ሁለተኛ ሶስት ውስጥ የገቡ ሰዎችን ከዛ ውስጥ ማውጣት፣ ሶስት ውስጥ የገቡ ሰዎች በቃኝ ካለ እጅ ከሰጠና በፍቃደኝነት ስለሆነ ከዛ ውስጥ እወጣለሁ ካለ ከዛ ውስጥ የሚወጡበትን የሕክምና ስልት መዘርጋት። በዚህ የሕክምና ስልት እስካሁን እራሱ የሳካልን ብዙ አሉ። ሶስት አመት ነው ከጀመርኩ ብዙ አሉ የተሳኩ፣ እነዚያን ምክንያቱም በምክር የምክክር ሕክምና አለ ራሱ ደግሞ በመድኃኒት እገዛ ተደርጎ ደግሞ ከዛ ውስጥ እንዲወጡ እገዛ ተደርጎ የሚወጡ አሉ። እነዚህ የህክምና ስልቶች ቴራፒ ይባላል። ህክምና ነው የማከምና ከዛ ውስጥ የማውጣቱን ስራ መስራት እጅ ለሰጠ ሰው። ሶስተኛው ወደ ሱስ እንዳይመለሱ ማለት ነው ማገገም፣ ግርሻ እንዳይመጣ አብዛኛውን ጊዜ አይተ ከሱስ ይወጣሉ። ከሆነ ወራት በኋላ፣ ከሆነ ጊዜያት በኋላ በራሱም ሰው አግዞትም በህክምና ወስዶም ይሁን ከወጣ በኋላ እንደገና ይመለሳል። ይህ እንዳይሆን ፈውስን አስቀጥሎ ወስጥን አስጥብቆ እንዲቀጥል ቀጣይነት አለው የፈውስ ሂደት ውስጥ እንዲገባ ለማድረግ ደግሞ ከኢኮኖሚ ጋር ማስተዋሰር፣ ከስራ ጋር ማስተዋሰር፣ ውሎዎችን፣ የህይወት ክህሎቶችን መቀየር ሙሉ በሙሉ እኔነት ስሜት ተሰምቶት እኔ ሰው ነኝ የሚል ስሜት ተሰምቶት የራሱን ሰብአዊ ክብሩን ጠብቆ ለቀጣዩ ትውልድ የሚሰራ ትውልድ እንዲሆን መስራት ነው። ወጣት የፍሬም ና ወጣት ቢኒያም ከሱስ ሊያገግሙ የሚችሉባቸው ማዕከላት በአቅራቢያቸው ቢኖሩ ለቶ ከሱስ ነጻ ለመሆን እንደሚፈልጉ ይገልጻሉ። ይሁንና አሁን ሰዎች ከሶስት ነጻ እንዲሆኑ ሕክምና የሚሰጥባቸው ተቋማት ውስን መሆናቸውን እንደ ትልቅ ክፍተት ያዩታል። ዶክተር ጃራ ትልቁ ነገር እሱ ነው። አንደኛ በቂም አይደለም። ያሉበትም አንድ አካባቢ ነው። ገጠርም በአካባቢ አታገኝም። ያለውም ከተማ ውስጥ ነው። በብዛት አዲስ አበባ አካባቢ ነው የምታገኘው። በግል ጥቂት ነው። በመንግስትም ጥቂት ነው። በቂ አይደለም። ከጥቃቱ አንጻር፣ ከጉዳቱ አንጻር ስታይ በቂ አይደለም። ሱስ በሽታ ነው ብለናል። በሽታ ደግሞ የምንከላከል የምናክም ነው። ከዛ አንጻር በቂ አይደሉም የሚል ብቻ ሳይሆን የልብ ሊያስ ብሎ እስኪልቻል ድረስ ነው ሊያስብል እስክቻል ድረስ ነው ያለ ነው። ለምን ብትሄድ ተወሰኑ ናቸው። በመንግስት ብትሄድ ተወሰኑ ናቸው። ዘውዲቱ፣ ጳውሎስ፣ አማኑኤል ና የተከበታል እነሱ ናቸው። አሁን ከዛ ውጭ በግል ደረጃ ግን ምንድን ነው ብለን ውሰደ በግል ደረጃ ይሄ ነገር ብር ላለው ና ኢኮኖሚ ላለው ነው እንጂ የሚታከመው። አብዛኛው እኮ ሱስ ውስጥ የገባ የወደቀ ሰው ብር ራሱም የለም። እንኳን ብር ሊኖረው አይደለም፣ ራሱም የለም። በቃ ፈዞ ደዞ የወደቀ ሰው ነው። ዶክተር ጃራ በስልጠና በኩል ሰፊ መስራታቸውንና ወደፊትም እንደሚሰሩ ይገልጻሉ። እስካሁን በሁለት ቋንቋዎች ሶሰኝነትን በመከላከል ዙሪያ መጽሐፍትን ያሳተሙት ዶክተር ጃራ በሌሎች ቋንቋዎች ተርጉሙ ማሳተም ለሚፈልጉ ፈቃደኛ እንደሆኑ ይገልጻሉ። ስለ ስላሳተሟቸው መጽሀፍትም አሁን ግብረ መልሶችን እያገኙ ናቸው። ልጆችን በሚመለከት ከራሴ ልምድ ነው ተነስቼ ማለት ነው የፈለገው። የወንድ ልጆች እናት ነኝ። ሶስት ወንዶች ልጆች አሉኝ። በዚህ አጋጣሚ ዶክተር ጃራ መጽሀፍህን አምና በስጠው ስታለክት ከደረሰኝ ሰዎች አንዷ ላይ የአንደኛ ዓመት አዳማ ዩኒቨርሲቲ ልጄ ዘንድሮ ሲገባ ስንቃር የተሰጠሁት ነገር መካከል ያንተ መጽሐፍ ነው። አሴ ላኩት ለብዙ ነገሮች ተቃረ እንዳይሆን ማለት ነው። ከማስተማሩ ስራ ጎን ለጎን ሶሰኝነትን ለመከላከል ግን በዋናነት በሀገሪቱ ያሉ መንግስታዊና ህዝባዊ አደረጃጀቶችን በማስተባበር ሀገር አቀፍ ሰፊ ንቅናቄ መቀጣጠል አለበት ባይ ናቸው። ለዚህም በጅምር ደረጃ የተወሰኑ የመንግስት ተቋማት ተስፋ ሰጪ ጅምሮችን እያሳዩ ናቸው ይላሉ ዶክተር ጃራ። ሶ ምንድነው መሆን አለበት? ቅድም ለዚህ ነው በአገር ደረጃ ከፍ ያለ በዚህ ደረጃ መደራጀት ያለበት እና ይህን ሁሉ ህዝብ ሊያቅፍ የሚችል ህዝባዊ ተቋም መቋቋም አለበት። ህዝባዊ ተቋም መቃል እድሩም፣ እቁቡም ሁሉም አንድ ላይ እምነት ተቋማት በጋራ ሰብስቦ በአገር ደረጃ ያንም ማምጣት አለብን። እንግዲህ በአገር ደረጃ አሁን ለጠየቀው በከተማ ደረጃ ይቋቋማል። በፌዴራል ደረጃ በጊዜ ክብሎች ደግሞ በተናበበ መልኩ ይቋቋማል። ሪፈራል ሊንኬጆች ይመጣሉ። ለነዛን የሚያንቀሳቀሱ ሎጂስቲኮች፣ እነዛን የሚደግፉ አቅቦተ በሙሉ እንዲመጡ ይደረጋሉ። በዛ ልክ እንሄድበታለን ብዬ እያድኩበት ነው። በህይወት ዘመናቸው ከሶስ ነጻ ትውልድ ማየት እንደሚፈልጉ የምናገሩት ዶክተር ጃራ ምኞታቸው የተለጠጠ ቢመስልም እሳቸው ግን ይሳካል ባይ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የአርብ ምሽት የጋቢና ቤ መሰናዶ ነው፣ እየተከታተላችሁ ያላችሁት ፌራሪ ጎልድ ሌዲ ላቭ የተሰኘ ዘፈኗን ታሰማናለች። ሙዚቃ ሰዱ ዋስር ሌዲ ላቭ የተሰኘውን የሬጌ ሙዚቃውን ነበር እየሰማነው። የአርብ ምሽት የጋቢናቤ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳቸው ምሽት ኤደን ገረመው፣ በምስልና ድምፅ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ቪያማሪክ ላይ ያድርሱን። ሰላም ጤና ስጥልን። ደናደሩ